You're with SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ከደቡብ ኮሪያ ጋር ያካሄደችው ስምምነት የኢንዶ ፓስፊክ ጸጥታ ደረጃን ከፍ ያደርጋል አለች ምዕራብ አውስትራሊያ በፌብሩዋሪ መጀመሪያ ላይ ወሰኗን ልትከፍት ነው። የአውስትሬልያ እግር ኳስ አብዛኛዎቹን የሶኮሩስና ማቲልዳስ ግጥሚያዎችን ከኒው ሳውዝ ዌልስ ውጪ ሊያደርግ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የደቡብ ኮሪያው መሪ ፕሬዚደንት ሙንጃይን እና ቀዳማዊት እመቤት ኪም ጃንግሱክ የአውስትሬልያ ኮሪያ ጦር መታሰቢያን ጎበኙ። በጉብኝታቸው ወቅት ሁለቱ አገራት በኮሪያ ጦርነት ወቅት የከፈሏቸውን የጋራ መሥዋዕትነቶች ለመዘከር የአበባ ጉንጉን በስፍራው አኑረዋል። የአራቱ ቀናት የደቡብ ኮሪያ መሪ ጉብኝት በአስራ ሁለት ዓመታት ውስጥ የመጀመሪያው ሲሆን የኮሮና ወረርሽኝ ከተከሰተ ወዲህም አቶሙን አውስትራሊያን በመጎብኘት የመጀመሪያው መሪ ናቸው። በጉብኝታቸውም የመጀመሪያው ቀንም ለአውስትሬልያ ከእስያ አገራት ጋር የተደረገው የአንድ ቢሊዮን የጦር መሣሪያዎች የመከላከያ ግዙፍ ስምምነትን ፈርመዋል። ስምምነቱን አስመልክቶ በሲድኒ ዩኒቨርሲቲ የውጭ ጉዳይ ፖሊሲና መከላከያ ጉዳዮች ተጠባቢ ዶክተር ፒተርሊ ስምምነቱ ከዶላር መጠኑ ባሻገር ሁነኛ ስፍራ አለው ሲሉ ተናግረዋል። ፕሬዚደንት ሙን ነገ ማክሰኞ ከካምብራ ወደ ሲድኒ በመጓዝ የተቃዋሚ ቡድን መሪ አንቶኒ አልባኒዝንና የኒው ሳውዝ ዌልስ ፕሪምየር ዶሚኒክ ፔሮቴን ያነጋግራሉ። በተጨማሪም ከአውስትሬልያ ኮሪያ የንግድ ምክር ቤት አባላት ጋርም ይወያያሉ። የአውስትሬልያ የንግድ ምክር ቤት የፌዴራል መንግስቱ የዓለም አቀፍ ድንበሩን ከፍቶ ሙያተኛ ሠራተኞችን፣ ተማሪዎችንና የሽርሽር ሠራተኞችን ከዲሴምበር 15 ጀምሮ ወደ አውስትሬልያ እንዲመጡ መወሰኑን በመልካም ጎኑ መቀበሉን አስታወቀ። ደም ሲል ዓለም አቀፍ ድንበሩ ሊከፈት ታቅዶ የነበረው ዲሴምበር አንድ ሲሆን በኦሚክሮን ኮቪድ-19 መከሰት ሳቢያ በሁለት ሳምንት ተራዝሟል። ረቡዕ ዕለት የሚከፈተው ዓለም አቀፍ ድንበር የጃፓንና ደቡብ ኮሪያ መንገደኞችንም ያካተታል። የንግድ ምክር ቤት ዋና ሥራ አስፈጻሚ ጄኒፈር ዌስትኮት የግማሽ ሚሊዮን ሠራተኞች ለተከሰተባት አውስትሬልያ የድንበሩ መከፈት እገዛ እንደሚያደርግ ተናግረዋል። በሌላም በኩል በማርች 2ሺህ የወሰን መዘጋት ሳቢያ የተወሰኑ ንግዶች ከገበያ ውጪ ለመሆን በቅተዋል። የቶማዊን ወሰን መዘጋት ምክንያት የደንበኞቹን ቁጥር በ80 ፐርሰንት በመቀነሱ ከመቶ ስድስት ዓመታት በኋላ የጎልድ ኮስት ፍሪማንስ ኦርጋኒክ ፋርም ለመዘጋት ግድ ተሰኝቷል። የጤና የሕግና ምጣኔ ሀብት ሰማንያ ተጠባቢ አውስትራሊያውያን የፌዴራል መንግሥቱ የኦሚክሮንን ለመመከት የሦስተኛ ዙር ክትባትን የጊዜ ገደብ እንዲያሳጥር ጥያቄ አቀረቡ። የኦዝሴጅ ቡድን ሰዎች ሁለተኛ ዙር ክትባት ከተከተቡ በኋላ ለሶስተኛ ክትባት አምስት ወራትን መጠበቅ አያሌ አውስትራሊያውያንን ለአዲሱ ቫይረስ ተጋላጭ እንደሚያደርግ ጠቅሷል። ከዲሴምበር 12 ጀምሮ በአገር አቀፍ ደረጃ ሙሉ ክትባት የተከተቡ ሰዎች ቁጥር 75% የደረሱ ሲሆን ሦስተኛውን ዙር ክትባት የተከተቡት 2.7 ሚሊዮን ሰዎች ብቻ ናቸው። በሌላም በኩል በመጪው የእረፍት ጊዜያት የጤና ጠበብቶች ሰዎች ራሳቸውን ከመጠበቅ እንዳይዘነጉ፣ የባህር ዳርቻ አካባቢም ውኃ ውስጥ ገብተው እንዳይሰጥሙ ጥንቃቄ ማድረግን እንደሚገባቸው ያሳስባሉ። የቪክቶሪያ ሮያል አውቶሞቢል ክለብ ቪክቶሪያውያን ድኅረ ወረርሽኝ ለጤናና ምጣኔ ሀብታዊ ቱርፋቶች ሲባል ብስክሌት መንዳት እንዲቀጥሉ አሳሰበ። ባለፉት ሁለት ዓመታት ውስጥ በወረርሽኙ ሳቢያ ብስክሌት የመንዳት ልምድ ከፍ ብሏል። በአንድ ጥናት መሠረት በ200 ዓ ም አንድ ነጥብ ሰባት ሚሊዮን ብስክሌቶች ተሸምተዋል። በተጨማሪም አራት ነጥብ አንድ ሚሊየን ጎልማሶች ከብስክሌት ጋር በተያያዙ ምርቶች ላይ ወጪዎችን አውጥተዋል። የአውስትራሊያ እግር ኳስ አብዛኛዎቹን የሶኮሮና ማቲልዳስ ግጥሚያዎች ከኒው ሳውዝ ዌልስ ውጪ እንደሚሆኑ ገለጠ። ሶኮሩስ ከአራት ዓመታት በኋላ ለመጀመሪያ ጊዜ ሜልበርን ውስጥ ለዓለም ዋንጫ ማጣሪያ ኤሚ ፓርክ ስታዲየም ጃንዋሪ 27 ላይ ይጫወታል። ለሶኮሩስ እና ማቲልዳስ ከወረርሽኙ ወዲህ ከኒው ሳውዝዌልስ ወጣው ግጥሚያቸውን ሲያደርጉ ይህ የመጀመሪያቸው ጊዜ ይሆናል። የአውስትሬሊያ እግር ኳስ ዋና ስራ አስፈጻሚ ጄምስ ጆንሰን የብሔራዊ ቡድኖቹ በመላው አውስትሬሊያ ከተሞች እየተዘዋወሩ እንዲጫወቱ ፈቃደኝነቱ እንዳላቸው ተናግረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ60 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ይሆናል። ዝቅተኛ 13፣ ከፍተኛ 25። አደላይድ ፀሐያማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 27 ሜልበርን በከፊል ደመናማ ይሆናል ዝቅተኛ 16 ከፍተኛ 22 ሆባርት በከፊል ደመናማ ይሆናል ዝቅተኛ 14 ከፍተኛ 21 ካምብራ ብራ ይሆናል ዝቅተኛ 9 ከፍተኛ 20 ሲድኒ በአብዛኛው ፀሐያማ ሆነው ይላል። ዝቅተኛ 16 ከፍተኛ 25 ብሪስበን ፀሐያማ ሆነው ይላል። ዝቅተኛ 19 ከፍተኛ 31 ዳርዊን በከፊል ደመናማ ይሆናል ዝቅተኛ 27 ከፍተኛ 35 አዲስ አበባ ፀሐያማ ይሆናል። ዝቅተኛ 11 ከፍተኛ 24። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ከደቡብ ኮሪያ ጋር ያካሄደችው ስምምነት የኢንዶ ፓስፊክ ጸጥታ ደረጃን ከፍ ያደርጋል አለች። ምዕራብ አውስትሬልያ በፌብርዋሪ መጀመሪያ ላይ ወሰኗን ልትከፍት ነው። የአውስትሬልያ እግር ኳስ አብዛኛዎቹን የሶኮሩስና ማቲልዳስ ግጥሚያዎች ከኒው ሳውዝ ዌልስ ውጪ ሊያደርግ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።